ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የዛሬ ዕለተ ሐሙስ ጥር 11 2015 ዓ ም የጋቢና ቤ መሰናዶው ከአሁን ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። እንኳን ለብርሃነ ጥምቀቱ አደረሳችሁ ልንል እንወዳለን በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ። በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስታውቃችሁ።

የእንደ ተመለከታችሁት የድሬዳዋ ከተማ ሙስሊሞች በዓሉን ወይም ደግሞ የከተራን ክብረ በዓልን ክርስትና እምነት ተከታዮችን በማስተናገድ እንዲሁም ደግሞ ከተራን በማስተናበር ሲያግዙ ውሏል። በዚህ ዙሪያ የተጠናቀረ ዘገባ በምሽቱ የምናስደምጣችሁ ይሆናል። ሌሎች ቴክኖሎጂ ነክ እንዲሁም ደግሞ ወጣት ተኮር የሆኑ ዘገባዎችን ይዘነው ወደ እናንተ የመጣ ነው የደገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅ ነው፣ በድሬዳዋ ከተማ የእስልምና እምነት ተከታዮች የከተራ ክብረ በዓል በልዩ ሁኔታ እንዲከበር በማድረግ የራሳቸውን አስተዋጽኦ ሲያበረክቱ ተመልክተናል። አዲስ ቸኮል በዚህ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል። ዜሮ ስድስት ቀበሌ ኮኔል አካባቢ ያገኘ ናቸው እነዚህ በጎ ፈቃደኞች ተባባሪ ከሆኑ የሰፈር ነዋሪዎችና የንግዱ ማህበረሰብ ገንዘብ በማሰባሰብ በእነሱ ሰፈር ለሚያልፉ የኦርቶዶክስ ክርስትና ምዕመናን ልዩ ልዩ ጣፋጭ ምግቦችና ውሃ አዘጋጅተው እየጠበቁ ናቸው። ምን

ከለጋሪ አቅጣጫ የጊዮርጊስን ታቦት አጅበው የመጡ ኦርቶዶክስ ምዕመናን ኮኔል ሲደርሱ ይህ መስተንግዶ ተደርጎላቸዋል። የመሰሉ ዝግጅት በሌሎች ሰፈሮችም እንደነበረ ካሰባሰብነው መረጃ ለመረዳት ችለናል። በወቅቱ ያነጋገርናቸው ምዕመናን ከለጋሪ ጀምሮ ተመሳሳይ መስተንግዶ ሲደረግላቸው እንደነበረ ለአሜሪካ ድምፅ አስታውቀዋል። ሁሉ ነገር ውሃ፣ ምንም ከለጋሬ ጀምሮ እስካሁን ድረስ እየሰጡ ነው ያሉት። በጣም ደስ ይላል። ይህ መሰሉ የበጎ ፈቃድ ስራ የመጀመሪያቸው እንዳልሆነና ወደፊትም እንደሚቀጥሉበት በጎ ፈቃደኞቹ ነግረውናል። አዲ ማህመድ ይባላለሁ። የዘበሌ ዜሮ ስድስት ነዋሪ ነኝ። ያው ዛሬ የጥምቀት በዓል አከባበር እንደሆነ ይታወቃል። ያው ብዙ ጊዜ እኛ እንደዚህ የአካባቢ ወጣቶች አንድ ላይ ተሰብስበን ያው ጥምቀቱ የሚያልፈው በእኛ ዘረት ስለሆነ የማውጣትና የማስገባት ስነስርዓት እንሰራለን ማለት ነው። በበጎ ፈቃደኝነት በሰላም ሸኘን። አቀባበል አደረግንላቸው። በደስታ በፍቅር ተቀበልን። ደስ አለን። እኛ ነገም ሲመለስ ለአመት አመት ያድርሰን። የነገውን ደግሞ አለ ገና ከነገ ወዲያም ይሄን ደግመን እናደርጋለን። በጎ ፈቃደኞቹ በእነሱ በአለም ክርስቲያኖቹ ተመሳሳይ መስተንግዶ እንደሚያደርጉላቸው ነው የነገሩን እኛም በእነሱ ባህል ላይ እንደዚህ እናደርጋለን፣ እነሱም በእኛ ባህል በተመሳሳይ እንደዚህ ተከባብረን ተባብረን ነው አብረን ኖሮ ማለት ነው። የኮኔልና መጋላ አካባቢ ነዋሪዎች በነገ ዕለቱ ታቦቱ ሲመለስ ተመሳሳይ ዝግጅት አድርገው ለመቀበል መዘጋጀታቸውን አስታውቀዋል። በድሬዳዋ ከልዩ ልዩ ሰፈሮች የተነሱ ታቦታት አሸዋ ፊሊጶስ ወደሚገኙ ጊዜ ማደሪያቸው አርፈዋል። አብዛኞቹ ታቦታት ነገ ወደ የማደሪያቸው የሚመለሱ ሲሆን የቅዱስ ሚካኤል ታቦት ከነገ በስቲያ የእግዚአብሔር አብ ደግሞ ቅዳሜ ወደ የማደሪያቸው ይመለሳሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ተከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤኝ መሰናዶን ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ነዋሪነቱን በሎስ አንጀለስ ከተማ ያደረገው የህብረ ሙዚቃ መሪው ቻርልስ ዲከርስን በርካታ አፍሪካ አሜሪካዊ ወጣቶች ህዝብ ባሉባቸው ከተሞች ውስጥ የወጣቶች ግዙፍ የሙዚቃ ቡድን ወይም ደግሞ ኦርኬስትራ ሊዋቀር እንደሚገባ ያምናል። ይህም ወጣቶችን ከጎዳና በማራቅና እንዲሁም ደግሞ ከተለያዩ አልባሌ ዝንባሌዎች እንዲርቁ እንደሚያደርግም ያምናል። በዩናይትድ ስቴትስ ትልቁን አብዛኛውን የአፍሪካውን አሜሪካውያን የተካተቱበትን የሙዚቃ ኦርኬስትራ መስርቷል። ሀብታሙ ስዩም በዚህ ዙሪያ የተሰናዳውን ዘገባ እንደሚከተለው ወደ አማርኛ መልሶታል። በደቡብ ሎስ አንጀለስ በሚገኘው ሆልማን የሜቶዲስት ህብረት ቤተ ክርስቲያን በየዓመቱ የሚከበረው የማርቲን ሉተር ኪንግ ቀን በእጅጉ ልዩ ነው። በአውሮፓውያኑ 1968 ከመገደሉ አንድ ወር አስቀድሞ ዶክተር ኪንግ በዚህ ስፍራ ምዕመናንን ሰብከዋል። ዘንድሮው ኢነርሲቲ ዩዝ ኦርኬስትራ የተባለው የከተማው ግዙፍ የሙዚቃ ቡድን የማርቲን ሉተር ኪንግን ህልም አለኝ የተሰኘ እውቅ ንግግር፣ እንዲሁም የወጣቷን ገጣሚ አማንዳ ጎርማንን የወጣነው ዳጌት የተሰኘ ሥራን በህብረ ዝማሪና በልዩ የኦርኬስትራ ቅንብር አቅርበዋል። አምበር ዳውትሬይ የኦርኬስትራው አባል ናት። ግጥሙ የኔንም የግል ስሜት ያስተጋባል። ምክንያቱም እሷም በቃላት እንደነገረችን እኔም ከባሮች ሲወርድ ሲዋረድ የተገኘው ጥቁር ሴት ነኝ። ይሄ እንደ ህዝብና ሀገር እዚህ ለመድረስ ምን ያክል ርቀት እንደመጣን ያሳያል። የሁለቱ የሙዚቃ ስራዎች ቀማሪ ቻርልስ ዲከርሰን ነው። ላለፉት አርባ ዓመታት የህብረ ሙዚቃ መሪ ሆኖ ሰርተዋል። በአውሮፓውያኑ 2009 የበጋ ወራት በአብዛኛው ጥቁር አሜሪካውያን ከሚኖሩበት ደቡብ ሎስ አንጀለስ የመጡ ወጣት ሙዚቀኞች የወጣቶች ኦርኬስትራ እንዲያቋቁም እንደጠየቁት ያስታውሳል። በመላ ዩናይትድ ስቴትስ የወጣቶች ኦርኬስትራዎች አሉ። አብዛኞቹ የሚገኙት ግን በሀብታም ሰፈሮች አሊያም በከተማው ዳርቻ ባሉ ስፍራዎች ነው። ማህበራዊና ኢኮኖሚያዊ ችግር ባለባቸው የከተማዋ እምብርት አቅራቢያ ስፍራዎች ውስጥ ግን የሉም። የተለያየ መሰረት ያላቸው ሰዎች ብዙም በማይኖሩበት በቱጃሮች ስፍራ ነው ብዙ ጊዜ የሚቋቋሙት። በድሆች መንደር መሃል ኦርኬስትራዎች የሉም ማለት ይቻላል። እነዚህ ወጣቶች የሚኖሩት የሚጫወቱት ደግሞ በእነዚህ ስፍራዎች ነው። በጥሩ ሁኔታ የመጫወት አቅም አላቸው ነው ያለው ዲከርሰን። ከ13 ዓመት በፊት ዘጠኝ ብቻ አባላት የነበሩት ኦርኬስትራው ዛሬ አባላቶቹ ሰባ አምስት ደርሰዋል። ለትርፍ ያልተቋቋመው ኦርኬስትራ ከተጫዋቾቹ ምንም አይነት ገንዘብ አይቀበልም። የሙዚቃ መሳሪያዎችንም በነጻ ያቀርባል። እድሜያቸው ከ ዓመት ጀምሮ ያሉ ታዳጊዎችን ቡድኑ አካቷል። የኦርኬስትራው ምሰሶዎች ግን የመለስተኛና ከፍተኛ ሁለተኛ ደረጃ ተማሪዎች ናቸው። ማኅደራቸው ከፍተኛ ስፍራ በሚሰጣቸው ስፍራዎች ትርኢቶችን ማቅረባቸውን ያሳያሉ። ጆርዳን ቡዛ ከኦርኬስትራው አባላት መካከል አንዱ ነው። ለሚሼል ኦባማ ተጫዎች ላቸዋሉ በብሔራዊው የነፃነት መናፈሻ ወይም ናሽናል ሞል ሃሊውድ ቦል ተብሎ በሚጠራው ግዙፍ ትርኢት ማሳያ በአሜሪካ ብሔራዊ የእግር ኳስ ሊግ መድረኮችና በሌሎች አስገራሚ ስፍራዎች ሥራዎችን አቅርቤአለሁ። የተለያዩ ቁልፍ ሰዎችን አግኝቻለሁ። እጅግ ከፍተኛ የአጫወት ልምድም ቀስም ያለው ነው ያለው ጆርዳን። የኦርኬስትራ በአብዛኛው ጥቁር አሜሪካውያንን ከማካተቱ በተጨማሪ ከሌሎች ማኅበረሰቦች የመጡ ሙዚቀኞችንም ይቀበላል። ሉዊስ ጄሜኔዝ ከእነዚህ አንዱ ነው። ይህ ቡድን ዛሬ የደረስኩበትን ማንነት እንዳዳብር የክላሲካል ሙዚቀኛ ሁኜ እንድቀጥል ረድቶኛል። የዚህ ኦርኬስትራ ውብ ነገሩ ምንም አይነት የቆዳ ቀለም ቢኖርህ በክላሲካል ሙዚቃ ውስጥ እድል እንዳለህ የሚያረጋግጥ መሆኑ ነው። ጠይም ልትሆን ትችላለህ፣ ጥቁር አፍሪካዊ አሜሪካዊም ልትሆን ትችላለህ። ምንም አይነት ቀለም ይኖርህ እዚህ ተቀባይነት አለህ፣ ነው ያለው ሉዊስ። የዲከርሰን ራዕይ በዩናይትድ ስቴትስ በሚገኝ በተለይም ላቅ ያለ ቁጥር ያለው ወጣት ጥቁሮች በሚኖሩባቸው ከተሞች ሁሉ ተመሳሳይ ኦርኬስትራዎችን ማቋቋም ነው። በአሁኑ ሰዓት የደቡብ ቺካጎ ወጣት ኦርኬስትራን በማቋቋም ላይ ይገኛል። የጋቢና ቪ መሰናዶ ይቀጥላል። አስከትለን ደግሞ በናይጄሪያ ለአይነ ስውራን ስለተዘጋጀ አንድ መነጽር ነው የምናስተዋውቃችሁ። ወደዛው እናልፋለን። ሜሻች ኦዲዮን በትምህርት ቤቱ ቅጽር ግቢ ወደሚገኘው የቴክኖሎጂ ክፍል እየሄደ ነው። ዛሬ ለትዕይንት የቀረበው የቴክኖሎጂ ስራም ለንባብ ያግዘዋል። የ17 ዓመቱ ኦዲዮን ከውልደቱ አንስቶ ማየት የተሳነው ሲሆን ከናይጄሪያ ግዙፍ ከተሞች አንዷ ወደሆነችው ሌጎስ ለትምህርት መጥቷል። ኦዲዮን ሙዚቀኛ ነው። ታዲያ ብሬል ብቻ በማንበብ ዓለምን መረዳት እንዴት ሊሳካ እንደሚችል ያሳስበዋል። ይህንን መተግበሪያ እመርጠዋለሁ። አሁን የማነበው በብሬል ላይሆን ይችላል፣ ነገር ግን ይሄ መተግበሪያ ነገሮችን ለመለየት ይረዳኛል። የኦዲዮን ተስፋ የታደሰው በናይጄሪያ በተሰራው ቪንሳይት በተሰኘው የስራ ፈጣሪ ድርጅት አማካኝነት ነው። ይሄ ተቋም የጽሑፍና የድምፅ መልእክቶችን የሚተረጉም መተግበሪያን ጨምሮ ብዙ ነገሮችን አምርቷል። የተቋሙ ዋና ስራ አስፈጻሚ ኬላዎቶሚ አሁን ላይ መተግበሪያውን ከአይን መነጽር ጋር ለማዋሀድ እየሰሩ ይገኛሉ። መነፅሩ መተግበሪያው የሚሰራውን ነገር የሚሰራ ሲሆን ተመሳሳይ ቴክኖሎጂ እየተጠቀመ ነው። ይሄ መነፅር ማየት የተሳናቸው እንዲያነቡ ገንዘብና፣ በአካባቢያቸው ያሉ ቀለሞችን እንዲለዩ የሚያደርግ ሲሆን በጊዜ ሂደት ደግሞ እይታ እንዲሻሻል ያደርጋል። ቴላው ይህ ሀሳብ የመጣለት አንድ የሚያውቀው ዩኒቨርሲቲ የሚማር ማየት የተሳነ ወዳጁ በንባብ ችግር ምክንያት ትምህርት ማቋረጡን ከነገረው በኋላ እንደሆነ ይናገራል። የዓለም የጤና ድርጅት በዓለም ላይ ካሉ ማየት ከተሳናቸው ውስጥ ከ አስራ አምስት በመቶ በላይ የሚሆኑት አፍሪካውያን እንደሆኑ አስታውቋል። አብዛኞቹም ሕይወትን ለመግፋትም ሆነ በትምህርታቸው ስኬታማ ለመሆን የሚያግዙ የመርጃ መሳሪያዎች እጥረት እንዳሉባቸውም አስታውቋል። ቪንሳይት የተሰኘው ተቋምም አጋዥ መሳሪያዎቹ በተለያዩ ትምህርት ቤቶችና ተቋማት ውስጥ አገልግሎት እየሰጠ እንደሆነ ጠቅሶ እስካሁን ድረስም አምስት ሺህ መሳሪያዎችን ሸጫለሁ ብሏል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ መሀል ክሌ ለጋቢና ቪ እያላችሁ አድርሱን። ተከታዩን ዘገባ አላስተዋውቃችሁ። የሀገር ውስጥ ተፈናቃዮች በቂ ሰብአዊ መብት ጥበቃ እንደማይደረግላቸውና በሀገሪቱ ፖለቲካ ውስጥም እንደማይሳተፉ የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ገለጸ። ህብረቱ በአሁኑ ወቅት ከአራት ነጥብ ሁለት በላይ ዜጎች በጦርነትና በግጭት ተፈናቅለው ችግር ላይ መውደቃቸውንም ጨምሮ አስታውቋል። ህብረቱ በሀገር ውስጥ ተፈናቃዩ ሰብአዊ መብትና ፖለቲካዊ ተሳትፎውን በተመለከተ ውይይት ከፖለቲካዊ ፓርቲና ሲቪክ ማህበራት ተወካዮች ጋር በሐዋሳ ከተማ ላይ ተገኝቶ መክሯል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎት ነበር። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ስራ አስኪያጅና የህግ ባለሙያ አቶ መስኡድ ገበዮው በአሁኑ ወቅት ከአራት ነጥብ ሁለት ሚሊዮን በላይ የአገር ውስጥ ተፈናቃዮች በአገሪቱ እንዳሉ ለአሜሪካ ድምፅ ገልጿል። አቶ መስዩድ እነዚህ ዜጎች የሰብአዊ መብት አያያዝ ጉድለት እንዳለባቸውም ተናግሯል። አንዱ ለሰብአዊ መብት ተጋላጭ ናቸው ብለን ትኩረት አድርገን ከምንሰራባቸው ብዙ ሲቪል ማህበራትም የማይሰሩበት ነው። ይሄ ጉዳይ አንደኛ የፖለቲካ ጉዳይ ተደርጎ ይታያል። ሁለተኛ የሴኩሪቲ ወይም የደህንነት ጉዳይ ተደርጎ ይታያል። በሶስተኛና በጣም የተሳሳተው አመለካከት ደግሞ የቻሪቲ ሞዴል ነው። በአብዛኛው ሰው ስለ መፈናቀል ሲያስብ ዱቄትና ስንዴ ይዞ መሄድን ነው እንጂ የሚያስበው እነዚህ ሰዎች እኮ ዜጎች ናቸው እና መፈናቀል ለበጣም በርካታ ለሆኑ የሰብአዊ መብት ጥሰቶች ጥሰት የሚያጋልጥ ነው። ለምሳሌ ሴቶችን ብናይ በመፈናቀል ሁኔታ ውስጥ ይደፈራሉ። የከርግዝና ጋር በተገናኘ የሕክምና መድኃኒቶችን አያገኙም። የግል ንጽህና ለመጠበቅን የማይመች ነው የሚሆነው ልጆች ከትምህርት ቤት ውጭ ይሆናሉ። ልጆች ተገቢውን የሕክምና ክትትል እናቶች ነፍሰጥሮች አያረጉም። በተከታታይ መወሰድ ያለባቸው መድኃኒቶችን የሚወስዱ የተለያዩ አይነት በሽታ ያለባቸው ሰዎች ይኖራሉ፣ አረጋውያን ይኖራሉ፣ የአካል ጉዳተኞች ይኖራሉ። ና ይሄ ሁሉ መብት ችግር ውስጥ ነው የሚወድቀው በመፈናቀል ሁኔታ ውስጥ ስንሆን ህብረቱ ከ16 ፓርቲዎች ና ከተለያዩ ሲቪክ ማህበራት ተወካዮች ጋር በአገር ውስጥ ተፈናቃዮች የሰብአዊ መብት አያያዝ ና ፖለቲካዊ ተሳትፏቸውን በተመለከተ በተለይም በደቡብ ክልል ጥር 29 2015 ዓ ም ይደረጋል በሚባለው ውሳኔ ህዝብ ላይ በሐዋሳ ከተማ ዛሬ መክሯል። ከሚደርስባቸው ሀገር ትሰት በተጨማሪ በሀገሪቱ ፖለቲካ ውስጥ የመሳተፍ መብታቸው ተነፍጓል ሲሉ አቶ መሱድ ተናግሯል። የዜግነት መብት ደግሞ አንዱ የሚሰጡ ይሄ የዴሞክራሲ ተሳትፎ ነው፣ መምረጥና መመረጥ ነው። ይህንን እኳ ስናይ የምርጫ ቡ ለምሳሌ፣ አንድ ተፈናቃይ እጩ ሆኖ በፓርቲዎች መቅረብ ይችላሉ ስንል፣ የተፈናቃይ ካምፕ ውስጥ ሆኖ እንዴት አድርጎ ተንቀሳቅሶ ነው የሚመርጠው? አንደኛው። ሁለተኛ ደረጃ የህግ ማቀፉ አሁን ያለው ህግ ማቀፍ ራሱ ተፈናቃዮች ድምጽ ሲሰጡ ያሉበት ቦታ ላይ ሆነው ድሮ ለነበሩበት ቦታ ነው ድምፁ የሚሄደው። ስለዚህ አንተን ያፈናቀለህ የፖለቲካ ሲስተም ውስጥ ያለን አንድ እጩ የምትመርጥበት ምክንያቱ በጣም በጣም አቀጭን ነው። ህብር ኢትዮጵያ ፓርቲን ወክለው በውይይቱ ላይ የተሳተፉት አቶ ታምራት አሰፋ የተፈናቀሉ ዜጎች በሁሉም የምርጫ አይነቶች፣ በውሳኔ ህዝብ፣ እንዲሁም በሀገራዊ የምክክር መድረክም የመሳተፍ መፍታቸው ሊጠበቅ ይገባል ብለዋል። በሀገር ውስጥ የተፈናቀሉ ዜጎችም በናሽናል ዲያሎጉ በሀገራዊ ምክክሩ መድረክ ላይ ድርሻ እንዲኖራቸው እንፈልጋለን። ኢንክሉሲቭ የሚባለው ሌላ ሚኒንግ የለውም። ሌሎችንም እንደዛው ማለታችን ነው። ሲቀጥል ደግሞ ፓርቲሲፓቶሪ መሆን መቻል አለበት። ፓርቲሲፓቶሪ ካልሆነ ወደ መድረክ ተቀራርበን ሀሳብ ካልተለዋወጥን

የሀገር ውስጥ ተፈናቃይ ዜጎች ፖለቲካዊ ጉዳዮች ላይ እንዲሳተፉ ጥበቃ ሊደረግላቸው ይገባል። በማለት የተናገሩት ደግሞ ከደቡብ ክልል ብልጽግና ፓርቲ የተወከሉት ጸዳለች ሚካኤል ናቸው። አንዱ ጥሩ ነው ብዬ የማስበው እንደ ብሔራዊ ምርጫ ቦርድ በተለይ በዚህ ዓመት በሚካሄደው ህዝበ ውሳኔ በሚካሄድባቸው አካባቢዎች ላይ ተፈናቅሎ ያሉ ዜጎችም መፍታቸውን ኤክሰርሳይዝ ሊያደርጉ ይገባል በሚል የተለያዩ ጊዜያዊ የምርጫ ማስፈጸሚያ ቦታዎችንም ጭምር ያቋቋሙበት አግባብ አንዱ ትልቅ ፕሮግረስ ነው ብዬ ነው የሚወስደው። ይሄ ግን በሚሆንበት ጊዜ አካባቢው ቅድም ሲቀርብም እንደነበረው ሴኪር የሆነና አንሴኪር የሆኑ ሁኔታዎች በሚያጋጥሙበት ጊዜ የጸጥታ አካላትም ደግሞ ሚናውን ሊወጣ ይገባል። ለምን ዜጎች ናቸው። የአገር ውስጥ ተፈናቃዮች በ አስራ አንድ ክልሎች እንደሚገኙ የተገለጸ ሲሆን ምክንያቱም ጦርነት፣ የእርስ በርስ ግጭትና ማንነትና ሃይማኖትን የለዩ ጥቃቶች እንዲሁም የተፈጥሮ አደጋዎች ናቸው ሲሉ አቶ መንሱር ተናግሯል። ከተፈናቀሉ በኋላ ይደረግላቸዋል የሚባለው ድጋፍም ሰብአውነትን ያገናዘበ እንዳልሆነ አስረድ ቷል። ችግሩ በዘላቅነት የሚፈታው ግን መፈናቀል ሲቆምና በማፈናቀል ወንጀል ውስጥ እጃቸውን ያስገቡ ሰዎች በህግ ተጠያቂ ሲሆኑ ብቻ ነው ብሏል። ስንቶቻችንን የበቆሎ እንጀራ ቤታችን የምንበላው የበቆሎ ዳቦ የምንበላው፣ እርዳታ ግን በብዛት ካሎሪ ያለው ስለሆነ ለብሶ ያደርሳል በሚል እኛ ማን መገበውን እኛም ማን የማይመቸንን ነገር ነው እየሰጠን ያለ ነው። እና ይሄ አመለካከት በራሱ ጤናማ አይደለም። ስታንዳርዶች አሉ በእርግጥ። ግን መንግስት ደግሞ አሁን አንዱ ትልቁ ችግር ከዚህ ጋር በተገናኘ የህግም አቀፉም የተቋማ መቀፉም በሚፈለገውና ለዛ በሚመጥን ስላይደለ አይደለ ይህንን ተከታትሎ ችግሩ እንዳይከሰት መከላከልን እየተሰራ ጎን ለጎን ደግሞ ችግሩ ቢከሰት ለዛ መልስ የሚመጥን በቂ ዝግጅት የማይደረግበት እና በድንገት የሚደረግ እንደመሆኑ ሰዎች በሰብአዊነት የሚያደርጉት እና በጣም ያጫጭር ጊዜ ምናልባት ለሳምንት፣ ለሶስት ቀናት፣ ለአራት ቀናት የሚሆን እርዳታ የሚገኝበት አብዛኛው ብዙ ተፈናቃዮች ብዙ ሰፈር የሚያደርጉበት የሚሰቃዩበት ነው፣ እና ይሄ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው። በኢትዮጵያ የሀገር ውስጥ ተፈናቃይ ዜጎች ቁጥር ባልተለመደ ሁኔታ የናረው እንደ አውሮፓ አቆጣጠር ከ2018 ዓመተ ምህረት አንስቶ እስካለፈው በኦክቶበር 22 2022 ዓመተ ምህረት ድረስ ባሉ አራት ዓመታት ውስጥ ነው። የትግራይ ክልል ሳይጨምር ከ4 ነጥብ 2 ሚሊዮን በላይ ዜጎች መፈናቀላቸውን የዓለም አቀፍ የስደተኞች ድርጅት አይዮምና የኢትዮጵያ ሰብዓዊ መብቶች ኮሚሽን መረጃዎች ያስረዳሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። በመቀጠል ደግሞ ስመኝሽ የቆየ ከአትክልት ተረፈ ምርት የሴቶችን ንጽሕና መጠበቂያ ከሰሩ ወጣቶች ጋር ታስተዋውቅናለች። ቤት የአሜሪካ ቀዳማዊት እመቤት ጂል ባይደን የአፍሪካ መሪዎችን የትዳር አጋሮች ለብቻ ባስተናገዱበት ዝግጅት ላይ ነው እንግዲህ ቃል ኪዳንን አንቺን ያየንሽ ካጠገባቸው ተቀምጠሽ እና ብዙዎች በምን ምክንያት እዛ ቦታ ላይ ልትገኝ እንደቻለሽ ሲጠይቁ ነበር እና እስኪ ከሱን ጀምር። እንዴት እዛ ቦታ ላይ ልትገኝ እና እንዴት አጠገባቸው ልትቀመጭ ይቻለሽ? በምን ጉዳይ ላይ ነው ንግግር ያደረግሽው? ውድድር ነበር። ወልድ ስኪልስ የሚባል ኢንተርናሽናል ኮምፒቲሽን ነበር በስራ ፈጠራ ላይ የእሱን ከአለም ከ235 ሀገሮች ከኢትዮጵያ አሸንፈን ነበር እኛ እነሱ ስፖንሰር አደረጉም። በተጨማሪም ቅድም እንዳልኩሽ የያንግ አፍሪካ ሊደርስ ኢኒሽቲቭ ወይም ያሊ የሚባለው አባል ነኝ እና ዩኤስኤድ ጋር በመተባበር አንድ ላይ ስለሚሰሩ ወርልድ ስኪል ኮምፒቲሽን እና የያሊ እና ዩኤስኤድ ደግሞ አንድ ላይ ናቸው። አንድ ላይ ሶስቱም አንድ ላይ በጋራ እንዲያሰቡ ስራ ነበር አፍሪካ ላይ ስለዚህ የወርልድ ስኪል ኮምፒቲሽን የ2022 አሸናፊ ሀፒ ሞዴስ ነው፣ እኛ ነን። ስለዚህ ይህንን እድል ሰጡን እና ዩኤስኤ ለእኛ ላከልን ስፖንሰር አደረገን ማለት ነው። እዛ እንድንገኝ የሄድንበት ዓላማ ከስራ ፈጠራ አፍሪካ የአፍሪካ ስራ ፈጠሪ በተለይም ደግሞ ሴቶችን ወክለን ነበር። ይሄና ግን ይሄን ፕሮግራም አልነገርም ነበር ለደህንነትም ተብሎ፣ አጋጣሚ ላይ ግን ያው ትገልጻላችሁ፣ ትወክላላችሁ በማለት እኛንም ሰርፕራይዝ ነው ያደረጉን እና እዛ ላይ ደግሞ ዶክተር ጂል ባይደንን ነው ያስተዋወቅኳት ስለ ስራዬ እንዴት እንደተጀመረ ተናግሬ ለእሷ ነው መድረኩ የከፈትኩት ማለት ነው ካፒ ፓድስ የሴቶች የወር አበባ መጠበቂያ ምርት ነው በተለይ በቀላል ዋጋ ለሴቶች እንዲቀርብ አድርጋችሁ ነው የመሰረታችሁት እስኪ አጀማመራችሁ ምን ይመስል ነበር እንዴት ወደዛ ልትገቡ ቻላችሁ ቃል ኪዳን የካምፓስ ተማሪ ያለው በምንተኛበት ካምፓስ ውስጥ የምመለከተው ነገር ነበር። በሰዓቱ ደግሞ የስቱደንት ዩኒየን ወይም የተማሪዎች ሕብረት አባል ጀነራል ሴክሬተሪ ነበርኩኝ እና ከተማሪዎች ጋር ግንኙነት ነበረኝ እና የምንተኛበት ፍራሽ ይቦጫጨቅ ነበረ እና ጥያቄ ይፈጥርብኝ ነበር ይህን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው ይህንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴት እህቶቻችን እንደሚጠቀሙ ነበር የሰማሁት። በተጨማሪም እኔ የምጠቀመው ሞዴስ ምን አይነት ነው ወደሚለው ጥያቄ የፈጠረብኝ። እና ሲምፕሊ ሰርች አደረግኩኝ ከምን ከምን እንደሚሰራ እና ያየሁት ነገር በጣም ነበር ያስደነገጠኝ። በጣም ኬሚካል እንዳለው ተጨማሪ ነገር እሷ ታስረዳለች እዚህ ላይ። ከዛ ነው አይዲያ የመጣው ውቢት ወደ አንቺ ልምጣ አንቺም የጋራ መስራች ነሽ የዚህ የወር አበባ መጠበቂያ ምርት እንዳለች እሷ እንግዲህ ኬሚካል ነፃ የሆነ በተለይ ደግሞ ለአካባቢ ጥበቃ በቀላሉ መወገድ እንዲችል አድርጋችሁ ነው እየሰራችሁት ያላችሁት እና እንዴት በተለይ ከአካባቢ ጥበቃ ዙሪያ ላይ እንዴት ወደዛ ተሳባችሁ በዛ ዙሪያ ያላችሁ እውቀትስ ምን ይመስላል በመጀመሪያ ደረጃ ስንጠይቅና ስንረዳ አብዛኛው የንጽህና መጠበቂያ የሴቶች ከኬሚካል ዘጠና ፐርሰንት የሚሆን ኬሚካል ነው የሚሰራው እና ለመፈራረስ ተጠቅመን ስንጥለው ከአምስት መቶ ዓመት በላይ ነው የሚፈጨው። የእኛ ሞዴስ ግን ወደ ምን መጣን? ከኬሚካል እና ከፕላስቲክ ነፃ ሆኖ ተጠቅመን ስንጥለው ስድስት ወር ብቻ እንዲቆየን ያደረግነው እና ለአካባቢና ለሴቶችም ጠቃሚ የሆነ የንጽህና መጠበቂያ ነው። ስለዚህ ምን አይነት ግብዓቶችን ነው የምትጠቀሙት? የምንሰራው በሙዝ ቃጫ ነው። ሙዝ ውስጥ ከግንድ ውስጥ የምናወጣው ቃጫ ነው። የሙዝ ፍሬ በኢትዮጵያ ውስጥ ከስልሳ ፐርሰንት የሚሆነው ይሸፍናል። ስለዚህ ከዛ ውስጥ ካለው ሙሉ ለሙሉ ኦርጋኒክ ከሆነ ነው እኛ የምንሰራው። አብዛኛዎቹ ቅድም እንዳልኩሽ የንጽህና መጠበቂያዎች ዘጠና ፐርሰንት ፕላስቲክ ስለሆኑ ለሴቶች አንዳንዴ አላርጂ፣ ራሽ፣ ኢሪቴሽን ያጋጥማል እና ያንን በተቻለ መጠን ለመቅረፍ ነው። ጠራ ምን ያክል ጊዜ ሆናችሁ ከጀመራችሁት? ከጀመርነው ይህ አይዲያ ከመጣ ሶስት አመት ሆኖናል። ቀጥታ ያደረግነው ፓተንታችንን ነያዝ ነው። ሶስት ፓተንት አለን። አንደኛው ኢንዱስትሪያል ዲዛይን ፓተንት ሲሆን ሁለቱ ደግሞ ለእኛ ለብቻ እዚህ ሀገር ላይ እንዲሰራ የሚያደርገው ፓተንት ነው። ወደ እሱ ከሄድም በኋላ የፈለግነው ምንድን ነው ራሳችንም ብቁ ማድረግ ነው በእውቀት ምክንያቱም ስለ ቢዝነስ ቅድም እንዳለችው ምንም የምናውቀው ነገር የለም። ስለዚህ ቢዝነስ ውስጥ የገቡ ሰዎች ምንድን ነው ይሄንን አይዲያ ወደ ቢዝነስ እንዴት ነው ማድረግ የምንችለው የሚለውን ነው የሄድ ነው። ያንንም ውድድሮችን በማሸነፍ እውቀት ያላቸው እያስተማሩ ሜንቶርሺፕ በዛ በዛ ነው እስካሁን ድረስ የደረስ ነው። እኔ ሶስተኛ ዓመት ተማሪ ነኝ። ያው አስራሁለተኛ ክፍል ሆኜ ነው ይህ አይዲያ የመጣው። ሁለታቸው መንትማማቾች ናቸው። ወላጆቻችን በአካባቢያችሁ ያሉት ድጋፍ ያደርጉላችኋል? መጀመሪያ ላይ ያው ህልም ይዘን ስንነሳ ደጋፊ አይኖረው፣ ምክንያቱም የሚታየን ህልም የራሳችን ነው። የሚታየን ሰው ላያይልን ወይም ላይረዳን ይችላል። ግን ቀስ በቀስ በመስራት ስናሳይ ድጋፍ እያገኘን ነው። አሁን ላይ ከቤተሰብ በጣም ድጋፍ አግኝተናል። አልኪዳነድ አንቺ ልምጣ እንዳልሽ ቅድም የሲቪል ኢንጂነሪንግ እና የቢዝነስ ማኔጅመንት ምሩቅ ነሽ። እንግዲህ ሁለቱም ትልልቅ የሙያ ዘርፎች ናቸው። እነሱን እየሰራሽባቸው ነው ወይስ እሱን ትተሽ ነው ጠቅላላ ወደዚህ የመጣሹ? መጀመሪያ ላይ ይከብድ ነበር ሙሉ ለሙሉ ወደዚህ ሀሳብ ለመምጣት፣ ምክንያቱም ኑሮ መኖር አለብኝ። ስለዚህ ገቢ ያስፈልገኛል። ስለዚህ እኩል ለኩል ነበር ማስኪደው፣ ግን ወደ በኋላ ላይ ሰራሽ ማለት ነው እየሰራው ጎን ለጎን ነበር ማስኪደው፣ ግን ወደ በኋላ ላይ አብሮ ማስኬድ የማይቻልበት ሁኔታ ላይ ደረስኩኝ። ስለዚህ ሙሉ ለሙሉ ስራዬን ያኛውን ትቼ አሁን ሃፒ ፓድስ ላይ ነው ፎከስ ማድረገው ማለት ነው። ቢቼንጅ ሜከር የተሰኘ አዋርድም አሸናፊ ናቸው እና እና እስኪ ስለሱ ደግሞ ንገሩ። ምን አይነት ውድድር ነበር? ለሃፒ ፓድስስ ምን የጠቀማቸው ነገር አለን? ወርልድ ስኪል ኮምፒቲሽን ቢቼንጅ ሜከር የሚባል አዋርድ አዘጋጅቶ ነው። የወርልድ ስኪልስ አንዱ አካል ነው። እና ቢቼንጅ ሜከር ሁለት ሺ ሃያ ሁለት አሸናፊ ነን። ብዙ ገዛ አድርጎልና ስልጠና ስለ ቢዝነስ ሰጥቶናል። በተጨማሪም ደግሞ የሁለት ሺ ዩሮ ፈንድ ሰጥቶናል እና ከዛ በፊት ደግሞ ብዙ ውድድሮች ላይ አሸንፈናል። ለምሳሌ የዩኒዶ ማለትም ዩናይትድ ኔሽንስ ኢንዱስትሪያል ዴቨሎፕመንት ኦርጋናይዜሽን የጣሊያን የኢታሊው ውድድር አዘጋጅቶ ነበር። እነሱም እንደዚህ ቢዝነስ አሰልጥነውን ለአራት ወር መጨረሻ ላይ ጣሊያን ሀገር በመሄድ አዋርዱን ተቀብያለሁ። እሱ የገንዘብ ድጋፍ የለውም። በተጨማሪም እዚህ ሀገር ውስጥ እንዳልኩሽ ኤክስ አብ አዲስ፣ ሪች ፎር ቼንጅ ውድድሮችን አሸንፈናል። ጎን ለጎንም የቢዝነስ እውቀታችንን እያሳደግን ሄደናል። አሁን ላይ የምንፈልገው ያው የፋይናንስ ወይም ፓርትነር ኢንቨስተር ነው የምንፈልገው። ይህንን ስራ አንድ ስቴፕ ወደ ገበያ ማውጣት የሚችል ፓርትነር እንፈልጋለን። ወደፊት ምንድን ነው እንግዲህ አላማችን በትንሹም ቢሆን ፕሮዳክታችንን ከሌላ ፓርትነር አሁን ላይ ማሽን የመግዛት ወይ ሮ ማቴሪያል የማምጣት ይሄን ያህል ፋይናንሱም የለንም። ስለዚህ ከሆነ ፓርትነር ጋር ከውጭ ፓርትነር ጋር እንደዚህ ከኛ ጋር ተመሳሳይ የሚያመርቱ ድርጅቶች አሉ። በህንድም አፍሪካ ውስጥ ኬንያም ሩዋንዳም ይሰራበታል። እኛ ሀገር ነው የመጀመሪያ እኛ ሀገር ለምን አይመጣም የሚል ሀሳብም ስላለ ከእነሱ ጋር በመፈራረም ፓይለት ቴስት ለማድረግ ለሁል ቢያንስ ለሁለት መቶ ሴቶች የሶስት ወር የሞዴስ እንትን ለመሸጥ አስበናል። በዛውም ምላሽ ለማግኘት እና ቀጣይ ስንመሰርት ሀፒ ፓርሰን አስተካክለን በደንብ ለመምጣት አስበናል። ወደፊት ሀሳባችን፣ የሩቅ ሀሳባችን ሀፒ ፓርሰን ለኢትዮጵያ ብቻ ሳይሆን ለአፍሪካ ሴቶች ኤክስፖርት በማድረግ ይህን ፕሮዳክት እንዲጠቀሙ ለማድረግ ሀሳብ አለን። መልካም እድል ለሁለታችሁም። በጣም አመሰግናለሁ። አመሰግናለን። የተከበራችሁ ተመልካቾቻችን፣ የዕለቱን መሰናዶ እዚህ ላይ አጠናቀቅን። በድጋሚ ለክርስትና እምነት ተከታዮች በሙሉ በዓሉን ለምታከብሩ እንኳን ለብርሃነ ጥምቀቱ አደረሳችሁ። የደንገረመው መሰናዶን በመምራት ኤልያስ አስማረ፣ በቅንብሩ ከመላ የአሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።